የማኅበራዊ መገናኛ ዘዴዎች ቅኝት። የማኅበራዊ መገናኛው መድረክ በዚህ ሳምንትም እንደ ወትሮ ሁሉ በርካታ ሀሳቦችን አስተናግዷል። በሀገር ግንባታ የምሁራን ሚና በሚል ርዕስ በተለያዩ ዩኒቨርሲቲዎች እየተካሄደ ስላለው ውይይት፣ በአዲስ አበባ የተቋቋመው የጸረ ሙስና ኮሚቴ 127 ክስ ለመመስረት የሚያስችሉ የሙስና ጥቆማዎችን አሰባስቤያለሁ ማለቱ እንዲሁም በሰሞኑ የበዓል ወቅት ገበያውን ለማረጋጋት እየተሰራ መሆኑን በሚመለከት የተሰጡ አስተያየቶችን መራርጠናል። በሀገር ግንባታ የምሁራን ሚናን በሚመለከት በየዩኒቨርስቲው ውይይት መካሄዱን አስመልክቶ ከተሰጡት አስተያየቶች መካከል እንግዳ ሀብቴ በፌስቡክ ግሩም ስራ ነው። ይቀጥል። የተረሳ ነገር ነው። በርቱ፣ ቀጥሉበት፣ መቆም የለበትም ሲሉ ፋልቶም፣ አስቴርም እንዲሁ ሁሉም ዜጋ በያለው ሀብት ሀገሩን ለማገልገል ሀቀኛ ቢሆን ጠንካራ ሀገር ትኖረናለች። ተጠናክሮ መቀጠል ያለበት ጉዳይ ነው ነው ያሉት። አብርሃም ሻረው የተባሉ የፌስቡክ ተጠቃሚ ደግሞ ስለመሰረቱ የአንደኛ ደረጃ መምህራን በደንብ መነሳት አለበት። ምሁራን ለራሳችሁ መደላድል ብቻ አትስሩ። ሀገር እንድትገነባ ከታችም መሰረት መጣል ያስፈልጋል። መሰረቱ የሚጣለውም እናንተ በምታነሱት ገንቢ ሀሳብ ነው ብለዋል። ዋሽንግተን ዲሲ የሚል ስም ያላቸው የፌስቡክ ተጠቃሚ የዩኒቨርሲቲ መምህራን ስራ የማቆም አድማ ስላካሄዱ መንግስት ፈርቶ ጥያቄያቸውን ለማስረሳት የሚጠቀምበት የደካማ ፖለቲካ ቁማር ነው ባይ ናቸው። ክሮች ቼኮ የተባሉ ሌላኛው የፌስቡክ ተጠቃሚም በሳቅ ባታፈርሱን በድህነት አረንቋ ውስጥ ዘፍቆ ምሁራን ወይ አለማፈር ነው ያሉት። የባፌ ባይከዳኝ አስተያየት ይለያል። የኢትዮጵያ የፖለቲካ ሁኔታ ምሁራን በሀገር አንድነት፣ በህዝቦች እኩልነትና ፍትሐዊነት የበኩላቸው ሚና እንዳይጫወቱ አግዷል። ኢትዮጵያ በአሁኑ ጊዜ ምሁራን እየተባሉ ለፖለቲከኞች ጥቅም የሚሰሩ ልሂቃን ያሉበት ሀገር ናት ይላሉ። ኤንኤም ቢሚር ደግሞ የኢትዮጵያ ምሁራን ሆን ተብሎ እንዲደህዩ ተደርገዋል። ደረጃውን የጠበቀ ምግብ መኖሪያና ልብስ እንኳ የላቸውም። በተቃውሞ ከመነሳታቸው በፊት እነዚህን ችግሮች ፍቱ ብለዋል። ደሳለኝ እሸቴም፣ ሸቴም እረተው ፍየል ወዲህ ቅዝምዝም ወዲያ የሆነ ነገር ነውሳ ጎበዝ። የምሁሩ ጥያቄ ሌላ፣ እናንተ የምታወሩት ሌላ። ኑሯችንን ተረዱ ነው ያልነው እኛ ይላሉ። አበበ አለሙ ደግሞ የሚሉት እንዲህ ነው። ኢትዮጵያ ውስጥ ለተማሩ ሰዎች አክብሮትም ሆነ ዋጋ የለም ባይ ናቸው። ክንዱ መሊ ወልዴ በበኩላቸው እኛ ንሳሳትፉን እንጂ ሜጋ ጥያቄ ነው ያለን ከዩኒቨርሲቲ የተመረቅን ወጣቶች ይላሉ። ዳጊ ዮሐንስ በፌስቡክ የኢህአዴግን አብዮታዊ ዲሞክራሲ የማጥመቅ አካሄድ ብልጽግና ይደግመዋል ተብሎ አልታሰበም ነበር የዛሬ 20 ዓመት የሞት አካሄድ በዚህ ዘመን ልትተገብሩ ስታስቡ ትንሽ አታፍሩም? ሲሉ ነቢዩ ኢሳይያስ ደግሞ ስርዓት በተለወጠ ጊዜ ሁሉ ምሁራኑን የስርዓቱን ክትባት መከተብ የተለመደ ነው። ጥያቄው ምሁሩ ክትባቱን ከመውሰዱ በፊት እንዴት ይወስደው ይሆን የሚለው ነው በማለት ይጠይቃሉ። የሻምበል መልካሙ በበኩላቸው ምሁራን እየታሰሩና በሐሳባቸው መንግስትን ካልደገፉ እየተሸማቀቁ ምን ለውጥ ያመጣሉ የሚል ጥያቄያቸውን በፌስቡክ አጋርተዋል። ሌላው ብዙዎችን ያነጋገረው በአዲስ አበባ የተቋቋመው የጸረ ሙስና ኮሚቴ 127 ክስ ለመመስረት የሚያስችሉ የሙስና ጥቆማዎችን አሰባስብ ያለው ማለቱ ነው። ተፈራ ወርቁ በፌስቡክ ውይ በጣም አነሰች ምን ነው በማለት ሲጠይቁ ልጅ ዘላለም መንግስቱ በበኩላቸው የሲሚንቶ ሰንሰለት ብቻ በሺዎች ይቆጠራል፣ ቀልደኞች ነው ያሉት። ዳኛቸው አደሬም ተመሳሳይ አስተያየት ነው ያላቸው። በተለይ በሲሚንቶ ላይ ያለውን ሙስና ፈልፍሉ፣ ሕዝብን እያስለቀሰ ነው፣ ድሃ ቤት መስራት አልቻለም ብለዋል። ውሃን ሲንጃን የተባሉ የፌስቡክ ተጠቃሚ ደግሞ ቁጥሩ አልበዛም፣ ምርመራው ቶሎ እንዲያልቅ ለምን ለጊዜው በሁለት ሰዎች ላይ የሙስና ሙከራ አይደረግም? ምክንያቱም ምርመራው እስከ መጪው ምርጫ ድረስ አያልቅም ባይ ናቸው። መንገሻ ጥሩም እንዲሁ በሚሊየን የሚቆጠር ተከሳሽ ይኖራቸዋል። ክፍለ ከተማው ውስጥ ቁልፍ መደብ ውስጥ የሰሩ ሁሉ ይመለከታቸዋል። ሌላው ቢቀር ለጀርባ ማህተም አምስት ሺህ ብር ይጠይቃሉ ነው የሚባለው ይላሉ። ነጅብ ደሊልም ህብረተሰቡ በየቀኑ በሚታዘበው የደንብ አስከባሪ ተብዬዎች የሚፈጽሙት ዘረፋ ምንም የህዝብ ጥቆማ አያስፈልገውም። መንግስት ለምን ቸል እንዳለ ሊገባኝ አልቻለም፣ በማለት ይጠይቃሉ። ጸግሽ ጸጋዬ ደግሞ ሰርቶ ማሳየት ነው እንጂ ገና ልንሰራ ነው ብሎ ዜና ማስነበብ፣ እኛ ውጤት ነው የምንፈልገው፣ ሰርታችሁ አሳዩም ብለዋል። የበርግነህ ሰውንኳ አስተያየት ጥያቄም አለው። ጥሩ ግን ስንት ሀገር ነው ያለን አንድ ሀገር ከሆነ በአንድ እይታ ይሁን ይላሉ። ሳሙኤል ብርሃኑ ደግሞ ሌቦችን የማጋለጥ ስራ ትኩረት ተሰጥቶት መቀጠል አለበት ብለዋል። የአድናን አህመድ አስተያየት ደግሞ ይለያል። የጸረ ሙስና ዘመቻው የስልጣንና የጥቅም ግጭት ማስከተሉን ሲረዱ ሰሞኑን ጠቅላዩ ቀዘቀዙት አደል? ከወሬ ባለፈ ሀቀኛ የህዝብ ውግንና የለም። ላቀው ታደሰም ያመኑ አይመስሉም ማስታገሻ ነው፣ አሁን ይቋረጣል ባይ ናቸው። ደስታ ጃክ የተባሉ የፌስቡክ ተጠቃሚ ጥያቄ ያላቸው የኢትዮጵያ ሰርቶ አደር ቁጥጥር ኮሚቴ ነው መሰለኝ የሚባለው በደርግ ጊዜ የነበረው አንድ ተቋም እና የእነዚህን የጸረ ሙስና ተቋማት ልዩነት ብትነግሩኝ ይላሉ። ነጋሽ ጋይቲያዴ የተቋቋመው የጸረ ሙስና ኮሚቴ አገራዊ ከሆነ ወደ ደቡብ ክልልም ለምን አይመጣም በማለት ይጠይቃሉ። ወንዴ ሙሉም ጥያቄ ነው ያላቸው። እስኪ የማይከሰሱትን ብቻ ነገሩን የሚል። ከታህሳስ መጨረሻ ጀምሮ የጥር ወር በዓላት ይበዙበታልና የበዓል ገበያውን ለማረጋጋት የሚደረጉ ጥረቶች መኖራቸው እየተነገረ ነው። ይህን አስመልክተው ደመቀ በዙና በየቦታው ዋጋውን ለማረጋጋት ተብለው እንደ ባዛር የቆሙ ገበያዎችን እስቲ ዋጋ ጠየቅ አድርጉ እውነት የሚያረጋጉ ናቸው ብቻ ማየት ይጠበቅባችኋል፣ ይላሉ። ማናዊት የሰው ዘር የተባሉ የፌስቡክ ተጠቃሚ ደግሞ የአደባባይ ነጋዴዎች ገበያ ያረጋጋሉ ተብለው ጎዳናዎችን ቢያጥለቀልቁም ይበልጥ ገበያውን እያናሩት ነው። ሽንኩርትን ከ15 ብር 25 ብር አድርሰውታል ነው የሚሉት። ማን ይጥልሃል ሶካ ደግሞ በዓል ሲደርስ ብቻ ነው ስለ ገበያ መረጋጋት የሚወራው ጎበዝ ለዘላቂ መፍትሄ ሥራ ስሩ እንጂ ብለዋል። ቅዱስ ዮሐንስ በበኩላቸው የበዓል ገበያውን የማረጋጋት ጥረቶች የተባለውን የበዓል ገበያን ማባባስ ብለውታል። ባሹር ኢከሪ ዲቢስቱ የተባሉት የፌስቡክ ተጠቃሚም ከበዓል በኋላስ ሕዝቡ መብላት ያቆማል የሚል ጥያቄ ነው ያቀረቡት። ሰለሞን ኮሩ ግን ሰላም ካገኘን በቂያችን ነው ከሁሉም በፊት የሚል አስተያየታቸውን ነው ያጋሩት። እኛም ለመላው የክርስትና እምነት ተከታዮች መልካም የኢየሱስ ክርስቶስ የልደት በዓልን በመመኘት ከማህበራዊ መገናኛ ዘዴዎች ለዛሬ የመራረጥናቸውን የአስተያየቶች ጥንቅር እናብቃ። መልካም በዓል። ጤና ይስጥልኝ።